ይህ የአሜሪካ ድምፅ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 13 2016 ዓ ም መሰናደው ጀመረ። በሱዳን የቀድሞ ሰላም አስከባሪ አባላት ስጋት ስላለብን ወደ ሌላ ሀገር እንዛወራሉ። ሰላም እናስከብር የነበር ነው። ሰላም ስናጣ በጣም ይከብዳል። ጦርነቱ እየመጣ እየመጣ ሲመጣ ወደየት ነው የምንሄደው? ወደ ኢትዮጵያ ነው የምንገባው ወይስ ወደ ባግራውንዳችን ወታደር ሚሊተር እንፈፍራለ። በዚህ ጉዳይ ላይ ዘገባ ይኖረናል። በምሽቱ የሙዚቃ ቃናና ሌሎች ጥንቅሮችንም ይዘናል። ሰላም ጤና ስጥልን፣ የተከበራችሁ አድማጮቻችን እንደምናመሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው የደንገረመው ቀጣዩን አንድ ሰዓት አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ብርሃን ኃይሉ ፕሮዲሰራችን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያማሪክ የድረገጽ ላይ እንድትከታተሉ እንጋብዛለን። አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገር። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። እስራኤል በጋዛ የሚገኙ ሁለት የመኖሪያ ህንፃዎችን በመደምሰስ ባደረሰችው ጥቃት በርካታ ቤተ ዘመዶች የሚገኙባቸው ከዘጠና በላይ የሚደርሱ ፍልስጤማውያን መገደላቸውን የነፍስ አድንና የሆስፒታል ባለስልጣናት ዛሬ ቅዳሜ አስታወቁ። ጥቃቱ የተሰማው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ጋዛ ውስጥ ደህንነቱ የተጠበቀ ምንም ስፍራ የለም የሚል ማስጠንቀቂያ ከሰጡ በኋላ መሆኑ ተመልክቷል። ጉተሬሽ የእስራኤል ጥቃት የሰብአዊ እርዳታ ለማከፋፈል ትልቅ መሰናክል ይፈጥሯል። ብለዋል። እንደ አውሮፓ አቆጣጠር ጥቅምት ሰባት ሐማስ እስራኤል ውስጥ ባደረሰው ጥቃት 1200 ሰዎችን ገድሎ 240 ሰዎችን አግተው መውሰዱን ተከትሎ በተካሄደው የእስራኤል ጥቃት እስካሁን ከ20ሺህ በላይ ፍልስጤማውያን ሲሞቱ ከ53000 ሰዎች በላይ መቁሰላቸውን የጋዛ ባለስልጣናት አስታውቀዋል። የኢራን አብዮታዊ ዘብ አዛዥ ዩናይትድ ስቴትስና አጋሮቿ በጋዛ እየሰሩ ያሉትን ወንጀል የሚቀጥሉበት ከሆነ የሜዲትራኒያን ባህር ሊዘጋ ይችላል ማለታቸውን ታስኒም የተባለው የኢራን ዜና አገልግሎት ዛሬ ቅዳሜ ዘግበዋል። ያ እንዴት ሊሆን እንደሚችል ግን ዜና አገልግሎቱ ዝርዝሩን አልገለጸም። የኢራን ጦር ኃይሎች ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል መሐመድ ሬዛ ናቅዲ የሜዲትሬኒያን ባህርና ጅብራልታር የሚባለው የባህር ሰርጥ ጨምሮ ሌሎች የባህሩ መተላለፊያዎች በቅርቡ ይዘጋሉ ብለው እንደሚጠብቁ መናገራቸውንም ታስኒም ጠቅሶ ሮይተርስ ዘግበዋል። ኢራን ከእስራኤል ጋር እየተፋለመ የሚገኘውን ሐማስን ትደግፋለች። በጋዛ ውስጥ በሺዎች የሚቆጠሩ ሰዎች የሞቱበትን በርካቶች ከቤታቸው የተፈናቀሉበትና ኢራን የእስራኤል ወንጀሎች ስትል የምትጠራውን ለሳምንታት የዘለቀውን የቦምብ ድብደባ ዩናይትድ ስቴትስ ትደግፋለች ስትል ልም ከሳለች በየመን ከኢራን ጋር የተቆራኘው የሁቲ ቡድን እስራኤል በጋዛ ላይ ላደረሰችው ጥቃት የበቀል እርምጃ በመውሰድ ባለፈው ወር ቀይ ባህርን አቋርጠው የሚጓዙ የንግድ መርከቦችን ሲያጠቃ ቆይቷል። አንዳንድ የመርከብ ድርጅቶችም የሚጓዙበትን አቅጣጫ እንዲቀይሩ ማድረጉ ተመልክተዋል። ዋይት ሐውስ ትናንት አርብ ባወጣው መግለጫ በቀይ ባህር ላይ የሚጓዙ የንግድ መርከቦችን በማጥቃቱ ዘመቻ ቅድ ኢራን በጥልቀት ተሳትፋለች ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በህንድ ምዕራባዊ የባህር ጠረፍ ዳርቻ ላይ አንድ ሰው አልባ አውሮፕላን ዛሬ ቅዳሜ ከእስራኤል ጋር ግንኙነት እንዳለው የተነገረለትን አንድ የንግድ መርከብ መቷል ሲል አምበሬ የተባለው የብሪታንያ የባህር ላይ ደህንነት ድርጅት ተናግሯል። ከሳውዲ አረቢያ ወደ ህንድ ይጓዝ በነበረና የላይቤሪያ ባንዲራ ባውለበለበው የኬሚካል ምርቶች ጫኝ መርከብ ላይ የእሳት ቃጠሎ መድረሱን ድርጅቱ አስታውቋል። የህንድ የባህር ኃይል ባለስልጣን ለሮይተርስ እንደተናገሩት ቅዳሜ ጠዋት ለቀረበላቸው የእርዳታ ጥያቄ ምላሽ መስጠታቸውን ተናግረዋል። የመርከቧ ሰራተኞችና የመርከቧ ደህንነት መረጋገጡም ተመልክተዋል። የባህር ኃይሉ ወደ አካባቢው የተላከው የጦር መርከብም ከስፍራው ደርሷል። በሚፈለገው መጠን እገዛ ያደርጋል ያሉት ባለስልጣኑ ስለ ጉዳዩ የመናገር ፍቃድ ስለሌላቸው ስማቸው እንዲጠቀስ ፍቃደኛ አልሆኑም። እንደ አውሮፓ አቆጣጠር ጥቅምት ሰባት ሐማስ በእስራኤል ላይ ካደረሰው የሽብር ጥቃት ተከትሎ እስራኤል ጋዛን ማጥቃት ከጀመረችበት ጊዜ አንስቶ በኢራን የሚደገፉ ሁቲዎች በቀይ ባህር ውስጥ ባሉ መርከቦች ላይ የሚያደርሷቸው የሰው አልባ አውሮፕላኖች ወይም ድሮኖች እና የሚሳይል ጥቃቶች እየተበራከቱ መሆኑም ተመልክተዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ የለም። በመጨረሻም የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በዩክሬን ካርሰን ክልል ሶስት የሩሲያ ተዋጊ ጀቶች መጥተው የጣሉትን የአየር ኃይል አብራሪዎች አመሰገኑ። ዘሌንስኪ አብራሪዎቹን ያመሰገኑት በየዕለቱ በሚያሰሙት የትናንቱ አርብ ንግግራቸው ነው። አብራሪዎቹን ወታደሮች ባመሰገኑበት በዚሁ ንግግራቸው ምናልባት እያንዳንዱ የሩሲያ አብራሪ ለእያንዳንዱ የሩሲያ ገዳይ የምንሰጠውን ምላሻችንን በሚገባ ይገነዘባል ያሉት ዘሌንስኪ አንዳቸውም ሳይቀጡ አይቀሩም ሲሉ አክለዋል። የሩሲያ አብራሪዎችና የአውሮፕላኑ አባላት እጣ ፈንታ ወዲያውኑ አልታወቀም። በሌላም በኩል የብሪታንያ የመከላከያ ሚኒስቴር ትናንት አርብ ባወጣው ዕለታዊ መረጃ ላይ በአንዳንድ ግንባሮች የዩክሬን እና የሩሲያ ወታደሮች ሌላ አይነት ጠላት ገጥሟቸዋል ሲል የአይጥ መንጋ እያስቸገራቸው መሆኑን ጠቅሷል። ሞቃታማ በነበረው የምህር ወቅት በጦርነቱ ሳቢያ ያልተሰበሰበ ከፍተኛ ምርት በማሳው ላይ በመቆየቱ በየሜዳው ከተጣለው ምግብ ጋር በርካታ መጠን ያላቸው አይጦች መበራከታቸውን የሚኒስቴሩ መረጃ አመልክተዋል። አይጦቹ ልክ በሁለተኛው የዓለም ጦርነት ወቅት እንዳደረጉት በተሽከርካሪዎችና በወታደራዊ መሳሪያዎች ውስጥ ሊደበቁ መሰረታዊ ኬብሎችንም በጥርሳቸው ሊበጣጥሱ ይችላሉ ብሏል። ይህ የወታደሮቹን ሞራል ይጎዳል ያለው የሚኒስቴሩ መረጃ ምንም እንኳ ማረጋገጫ ባይገኝለትም በሩሲያ ወታደሮች ላይ በአይጦቹ ሳቢያ ታይተዋል የተባሉ የበሽታ አይነቶች እየበዙ መሆናቸውን ጠቅሰዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ! ለዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታሳስ 13 2016 ዓ ም መሰናዶ ይቀጥላል። አሁን ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ሱዳንንና ደቡብ ሱዳንን በምታጨቃጭቀው በአብዬ ግዛት በሰላም ማስከበር ተልእኮ ላይ ተሰማርተው የነበሩና በሱዳን ጥገኝነት የጠየቁ 248 የትግራይ ተወላጅ የቀድሞ የመከላከያ አባላት የተባበሩት መንግስታት የስደተኛ ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ወደ ሌላ ሀገር እንዲያዛውራቸው ጠየቁ። በሱዳን የቀጠለው የእርስ በእርስ ጦርነት ስጋት ላይ እንደጣላቸው የተናገሩት የቀድሞ የመከላከያ አባላት ደህንነታቸው ወደሚጠበቅበት ሌላ ሀገር እንዲያዛውራቸው አለም አቀፍ ተቋሙን በደብዳቤ እንደጠየቁ ለአሜሪካ ድምጽ በስልክ ገልጸዋል። ስለ ጉዳዩ የአሜሪካ ድምፅ የጠየቀው መንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ ከስደተኞቹ ጥያቄ እንደቀረበለት ገልጾ ስጋታቸውን እንረዳለን፣ ሆኖም ስደተኞችን ወደ ሌላ የአፍሪካ ሀገር የማዛወር ስልጣን የለንም ሲል ምላሽ ሰጥቷል። በተመሳሳይ ዜና በምስራቅ ሱዳን ምራኮባ መጠለያ ጣቢያ የሚገኙ ስደተኞችም እንደዚሁ የሱዳኑ ጦርነት እንዳሰጋቸው በመግለጽ ዓለም አቀፉ ማህበረሰብ እንዲደርስላቸው ተማጽነዋል። ገብረ ሚካኤል ገብረ መድኅን ዝርዝር አለው። ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁንና በምስራቅ ሱዳን ገዳሪፍ አካባቢ በሚገኝ የስደተኞች መጠለያ ጣቢያ እንደሚኖሩ የተናገሩት የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት ከሁለት ዓመታት በፊት በሱዳንና በደቡብ ሱዳን መካከል በምትገኘው የአብዬ ግዛት በተባበሩት መንግስታት የሰላም ማስከበር ተልእኮ ሥራ ላይ ተሰማርተው እንደቆዩ ገልጸዋል። ከስደተኞቹ አንዱ ለአሜሪካ ድምፅ በስልክ በሰጡት ቃለ መጠይቅ የኢትዮጵያ ሰላም አስከባሪ ኃይል በአብዬ ግዛት የነበረውን ተልዕኮ ጨርሶ ወደ ሀገሩ ሲመለስ 248 የትግራይ ተወላጆች ግን በወቅቱ በነበረው የሰሜን ኢትዮጵያው ጦርነት ምክንያት ወደ ሀገራችን ብንመለስ ጥቃት ይደርስብናል ብለው በሱዳን ጥገኝነት እንደጠየቁ አውስተዋል። ሱዳን የጥገኝነት ጥያቄያችንን ተቀብላ እስካሁን አኑራናለች ያሉት አስተያየት ሰጪው፣ አሁን ግን ራሷም ጦርነት ውስጥ በመሆኗና ጦርነቱም ወዳለንበት አካባቢ እየተስፋፋ በመምጣቱ የደህንነት ስጋት አድሮብናል ብለዋል። እኛ ትልቁ ስጋታችን የጸጥታ ችግር ነው። እኛ ስምን እንሆናለን? ሰላም እናስከብር የነበርነው ሰላም ስናጣ በጣም ይከብዳል። ጦርነቱ እየመጣ እየመጣ ሲመጣ ወዴት ነው የምንሄደው? ወደ ኢትዮጵያ ነው የምንገባው? ወይስ ወደ ኤርትራ ነው ወይስ ወዴት ነው? ባክግራውንዳችን ወታደር ነው፣ ሚሊተር እንፈራለን። ወደ ምስራቅ ሱዳን እየተስፋፋ ያለውን ጦርነት በመሸሽ በርካታ ሱዳናውያንና የሌሎች ሀገራት ዜጎች ከከተሞች እየወጡ በመሰደድ ላይ እንደሆኑ አስተያየት ሰጪው ጠቁመው ግጭቱ እኛ ዘንድ ከመድረሱና ለጥቃት ከመጋለጣችን በፊት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ወደ ሌላ ሀገር እንዲያዛውረን በደብዳቤ ጠይቀናል ብለዋል። ከሱዳን ውጭ ሴፍ የምንሆንበት ህይወታችን ምንሰነበትበትና ወደሚጠበቅበት አገር አዘዋውሩን አሸጋግሩን ነው። ምክንያቱም መሰንበት ነው የምንፈልግ። ሁለተኛዋ አስተያየት ሰጪም ጦርነቱ ወዳሉበት አካባቢ በቀረበ ቁጥር ሁሉም አይነት አገልግሎቶች ሊቋረጡ እንደሚችሉ አመልክተው፣ ከፍተኛ ስጋት ስላደረብን የሚመለከታቸው አካላት ሊደርሱልን ይገባል፣ ድምፃችንንም ያሰሙልን ሲሉ ተማጽነዋል። ድምጽ እንዲሆነን እና ያለንበት ሁኔታ ተደረቶ የሚያግዘን ሰው ካለ ደግሞ የሚቻለው ሰው ካለ ደግሞ የሚረዳን ሰው ካለ እንዲረዳን እንፈልጋለን። የሚቻላችን ያህል እናንተ እንድትረዱ ያለንበት ሁኔታ እንዲረዱን እንፈልጋለን። ስለ ጉዳዩ የአሜሪካ ድምፅ የጠየቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በኢሜይል በሰጠው ምላሽ ጥያቄያቸው ደርሰውናል፣ ስጋታቸውንም እንረዳለን ይላል የእነርሱን ጨምሮ በሱዳን የሚገኙ ሁሉም ስደተኞች ያሉባቸውን ስጋቶች እንደሚጋራ ጠቅሶ ሆኖም ስደተኞችን ወደ ሌላ አፍሪካዊ ሀገር የማዛወር ስልጣን የለንም ሲል አስታውቋል። ከዚሁ ጋር በተያያዘ የሰሜን ኢትዮጵያውን ጦርነት በመሸሽ ከሦስት ዓመታት በፊት ከትግራይ ክልል ወደ ሱዳን የተሻገሩ ስደተኞች አሁን ወደሚኖሩባቸው የኡምራ ኩባና ቱኔድባህ የመጠለያ ጣቢያዎች ግጭቱ እየተቃረበ በመምጣቱ የደህንነት ስጋት እንዳደረባቸው ለአሜሪካ ድምፅ በስልክ ተናግረዋል። በኡምራ ኩባ የመጠለያ ጣቢያ የማኅበራዊ ጉዳዮች አስተባባሪ የሆኑት መምህር አሉላ ወልደ ጊዮርጊስ ጦርነቱ እየተቃረበ በመምጣቱ አገልግሎት ሲሰጡ የቆዩ ግብረሰናይ ድርጅቶች አካባቢውን ለቀው እየወጡ እንደሆኑና ወርሃዊ ቀለብን ጨምሮ ቀድሞ የነበሩ አገልግሎቶች እየተቋረጡ እንደሆኑ አመልክቷል። ይህንኑን ጥቆማ የሚጋሩት ሌላኛዋ ስደተኛ ፍሬህይወት ገብረ ጻዲቅም የሚከተለውን የድረሱልን ተማጽኖ አሰምተዋል። ችግር ላይ ነው ያለነው ሁላችንም ማእስከር ውስጥ ያለ ስጋት ብዙ ነገር ነው አንደኛው ከድርጅት የሚሰጠን እህልም ሌላ የሚሆን ለምንጠቀምነው የነበረ አሁን ድርጅቱ እህል ጀምሮ ነበር አቁመዋል። በምን ጉዳይ እንደሆነ ወይ በምን ሁኔታ በምን ምክንያት እንደሆነ ምን የምናውቀው ነገር የለም። ሁለተኛ ነገር ደግሞ ጦርነቱ ያው ከክልሉ አካባቢ ነው ያለ፣ በጣም አስቸጋሪ ሁኔታ ነው ያለ ነው። ምግብ የለም የምንበላው የምንጠጣው ምንም ነገር የለም። አሁን ራሳቸው ስዳናችሁ ራሱ እየወጡ ነው፣ ምክንያቱ ፀጥታም ስለሌለ አሁን የሚመለከተው አካል ያስቆሩ ቦታ ለእኛ ስጋት የሌለው ቦታ እንዲወስዱ ነው ተስፋም ያለን። በእናታቸው አግዙን፣ አግዙን ችግር ላይ ነው ያለ ነው። በእናታቸው ከዚህ ችግር ላይ ያስወጡን። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምፅ በሰጠው ምላሽ የጸጥታ ሁኔታው ከሱዳን የስደተኞች ኮሚሽን ጋር በመተባበር በጥብቅ እንደሚከታተለው አስታውቋል። ስለ ስደተኞች ደህንነትና የድጋፍ ማዕቀፎችን የሚመለከቱ ትክክለኛና ወቅታዊ መረጃዎች በየጊዜው እንዲደርሷቸው እንደሚያደርግም ገልጿል። በምሥራቅ ሱዳን በሚገኙት የቱኔድ ባህና ኦምራኩባ መጠለያ ጣቢያዎች ከትግራይ ተፈናቅለው የሄዱ ከ60 ሺህ በላይ ስደተኞች እንደሚኖሩባቸው ይገመታል። አሁን በሱዳን ካለው አለመረጋጋት ጋር ተያይዞ የተለያዩ ችግሮች እየገጠሟቸው እንደሆኑ ያስታወቁት ስደተኞቹ የኢትዮጵያ መንግሥት ወደ ሀገራቸው እንዲመልሳቸው በተደጋጋሚ ጥሪ ማቅረባቸው ይታወሳል። የኢትዮጵያ መንግሥት በአንጻሩ ለጥሪያቸው እስካሁን ድረስ የሰጠው ይፋዊ ምላሽም ይሁን አስተያየት የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዘገባዎቻችን ይቀጥላሉ። ምሁራን የየመን ሁቲ ታጣቂዎች የቀይ ባህር ላይ ጥቃት በጥንቃቄ እንዲታይ ያሳሰቡ። የየመን ሁቲ ታጣቂዎች በቀይ ባህር አካባቢ በሚያልፉ መርከቦች ላይ እያደረሱ ያሉት ጥቃት የእስራኤል ሐማስ ጦርነት ቅጥያ ተደርጎ ይታያል። ይኸው ጥቃት በቀጠለ ቁጥርም ቀጠናው አዲስ ስጋቶችን እንዲያስተናግድ ያደርጓል ሲሉ በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር እንዲሁም ተመራማሪ የሆኑት ሱራፌል ጌታሁን ይናገራሉ። ክስተቱ በቀጠናው የኃይል አሰላለፍ መዘበራረቅ አስከትሏል፣ የሚሉት ደግሞ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ ዶክተር ሙሐመድ ሰይድ ናቸው። ኢትዮጵያን ጨምሮ የቀጠናው ሀገራት ለየትኛውም አካል ሳይወግኑ ሁኔታውን በጥንቃቄ ሊያዩት እንደሚገባም ዶክተር መሐመድ ማስተካከል ይመክራሉ። አስማማየነው በዚህ ጉዳይ ተከታዩን ዘገባ አዘጋጅቷል። ከሁለት ወራት በላይ ያስቆጠረው የእስራኤል አማስ ጦርነት ዳፋው ወደ ቀይ ባህር ተዛምቶ በኢራን እንደሚታገዙ የሚነገርላቸው የየመን ሁቲ ታጣቂዎች ከእስራኤል ጋር ግንኙነት አላቸው ባሏቸው በአካባቢ በሚንቀሳቀሱ መርከቦች ላይ ጥቃት እያደረሱ ይገኛሉ። ይህም ዓለም አቀፍ ንግዱን እያናገው ስለመሆኑም እየተገለጸ ነው። በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ የሆኑት ሱራፌል ጌታሁን ጦርነቱ የቀይ ባህርና የአፍሪካ ቀንድ ቀጣና አዳዲስ ለውጦችና ስጋቶች እንዲያስተናግድ እያደረገውን ይላሉ። የእስራኤል ፍልስጤም ጦርነት በቀይ ባህር አካባቢ ላሉ ሀገራትም ጭምር ከፍተኛ የሆነ የጸጥታ ስጋት፣ የደህንነት ስጋት የፈጠረበት ሁኔታ ተከስቷል። የሚሆነው ምንድን ነው? በዚህ አካባቢ ያሉ የተለያዩ ፍላጎት ያላቸው አማጺ ቡድኖች አሉ የመን ውስጥ ያለው ሁቲ አለ፣ እዚሁም እዚህ ሶማሊያ ያለው አልሻባብ አለ። ሌሎችም የታጣቂ ቡድኖች ይህን ለመልካም አጋጣሚ ለመቁጠር ጥቃት የሚሰነዝሩበት ሁኔታ ፈጥሯል። ማለት ይሄ ደግሞ ቀጥታ በዚህ አካባቢ ያሉ ሀገራትም ጭምር አንድ የደህንነትና የጸጥታ ስጋት እንዲጋረጥባቸው አድርገዋል ነው የምለውም አካባቢው ካለው ከፍተኛ የኢኮኖሚ ጠቀሜታ አንጻር ካለ ጂኦ ስትራቴጂ ጻር ብዙ ከክስተቶች የዘቀለበት ነው። ይሄ በሀገራቱ ጭምር ሌላ አዲስ ክስተት እንዲደነቅ ያደረገ ሁኔታን ፈጥሯል። ክስተቱ በቀጠናው የኃይል አሰላለፍ መዘበራረቅን አስከትሏል የሚሉት ደግሞ በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ከፍተኛ ተመራማሪ የሆኑት ዶክተር መሐመድ ሳይድ ናቸው። የኃይል አሰላለፍ መዘበራረቅን በማምጣቱ ቀጥተኛ የሆነ የደህንነት ስጋት አስከትሏል። ሁለተኛ፣ የኢኮኖሚ ጂኦ ኢኮኖሚክስ የምንለው መልካ ምጣኔ ሀብታዊ ቀውስ እንደሚያስከትል እሙን ነው። ለምሳሌ ይሄ ጦርነት የሚቀጥል ከሆነ የነዳጅ አቅርቦት ላይኖር ይችላል። የነዳጅ አቅርቦት የዋጋ ንረት ሊያስከትል ይችላል። በሀገራቶች ኢኮኖሚ ላይ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። ሁለተኛ የኃይል አሰላለፉ ተጠናክሮ ከመጣ የጎራ መከፋፈል ይመጣል። ሀገራቶች የኃይል ሚዛን ለማስጠበቅ ሲሉ አንዱን ሀገር መያዝ ሌላውን ሀገር ደግሞ ጠላት አድርጎ የመምጣትና በአጠቃላይ የማያባራ ቀውስና ጦርነት ውስጥ ሊያስገባ ስለሚችል ይሄ ጉዳይ በጥልቀት ሊታይ የሚገባ እና ጥንቃቄ የሚያስፈልገው መሆኑን መገንዘብ ይቻላል ነው ስለዚህ ወታደራዊም ይሁን ከኢኮኖሚያዊ አንጻር በምስራቅ አፍሪካ ላይ ከፍተኛ የሆነ ተጽዕኖ አለው። እንደምታውቀው ኢራኖች በሁለት ሺ አስራ ሰባት በኋላ ፉክክር የሚያደርጉበት ቀጠና ነው። ይሄና ከፍተኛ የሆነ ወታደራዊ፣ ኢኮኖሚያዊ መዘዝ ሊያመጣ ስለሚችል ይህም በጥንቃቄ የሚታይ ሁኔታ ነው። የአፍሪካ ሀገሮችም ከፍተኛ የሆነ ኢኮኖሚያዊ እና ወታደራዊ መዘዝ አለው ነው ቀይ ባህር ላይ በሚተላለፉ የንግድ መርከቦች ላይ የውቲ ታጣቂዎች የሚያደርሱት ጥቃት በአንዳንዶቹ የንግድ መርከብ ኩባንያዎችና ግዙፍ የነዳጅ ኩባንያዎች ላይ ስጋት አሳድሯል። ይህን ተከትሎም አሜሪካ በመከላከያ ሚኒስትሯ ሎይድ ኦስቲን በኩል ለመርከቦቹ ጥበቃ የሚያደርግ ፕሮስፔሪቲ ጋርዲያን የሚል ስያሜ ያለው ዓለም አቀፍ ኃይል እንደሚቋቋም ይፋ አድርጋለች። ዶክተር መሐመድ እንደሚሉት ግን ይህ ሁኔታ የውቲዎች ጥቃት ይላማ የሚሆኑ ሀገራት ቁጥርን በመጨመር የቀጠናውን የደህንነት ሁኔታ ሊያወሳስበው ይችላል። ነገሩ እየሰፋ መሄድና አሜሪካም አጋሮችን የማብዛት ሂደት ከመጡ በዚህ አጋር ውስጥ ያሉ ኃይሎች በሙሉ የጥቃት ኢላማ ሊሆኑ ይችላሉ ነው። አሁን ለምሳሌ ሳውዲን ብትወስድ፣ ጆርዳንን ብትወስድ፣ ዩናይትድ አረብ ኢሚሬትን ትወስድ በዚህ አሊያንስ ውስጥ መግባት አልፈለጉም። ምክንያቱም ሳውዲ አረቢያን ብትወስድ አሁን ለምሳሌ በሁለት ሺህ አስራ ስምንት በነበረው ጦርነት ብዙ ጥቅሞቿ ተጎድተዋል። በሁቲ አማጽያኖች ለምሳሌ አርማኮ የሚባለው የነዳጅ ካምፓኒዋ በሁቲ ሚሳኤልና ድሮን ተመተውባታል። ሁለተኛ እስራኤልና አሜሪካና ምዕራቡ በአጠቃላይ ለእስራኤል የሚሰጧትን ድጋፍ እነዚህ ሀገራቶች ደስተኞች አይደሉም። በዛ አሊያንስ ራሱ አልገቡም። አሁን በኦፕሬሽን ኦፍ ፕሮስፐሪቲ ጋርዲያን በተባለው አሜሪካ አሁን በምታንቀሳቀሰው ሁኔታ ላይ እነዚህ ሀገራቶች የአረብ ሀገራት ወሳኝ የምትላቸው እንደ ሳውዲ አረቢያ ያሉ ሀገራቶች ዝምታን ነው የመረጡ። ምክንያቱም ሁቴዎቹ የታጠቁት ቴክኖሎጂ በጣም ረጅም ርቀት ተምዘግዛጊ ሚሳኤል እንትን ስላሉ ኢላማ ላለመሆን እነዚህ ሀገራቶች ዝም ብለዋል ነው። ስለዚህ ኢትዮጵያም አሁን ስትወስደው በዚህ ኢላማ ውስጥ የምትገባበት ሁኔታ የለም ለጊዜው። የፖለቲካል ሳይንስ መምህሩ አቶ ስራፌል በበኩላቸው ቀድሞውንም አካባቢው የአያላን ሀገራት ወታደራዊ ክምችትና ፉክክር ያለበት ነው ይላሉም። የአሁናዊ ሁኔታ ደግሞ ኢትዮጵያ የምትገኝበትን ቀጠናን ለሌላ ዙር ወታደራዊ ፉክክርና ጣልቃ ገብነት ሊዳርግ ይችላል ሲሉ ስጋታቸውን ያጋራሉም። ዛሬ ያለው የሁቲ አማጺ ቢሆንም ግን ነገና ከነገ ወዲያ እና አልሸባብም ሌሎችም ደግሞ ሱዳን ላይ ያሉ አማጺ ቡድኖች በቀጥታ ለዚህ ቡድን ድጋፍ የሚሰጡበት ሁኔታን ስለሚፈጥር ይሄ ደግሞ ቀጥታ አካባቢው ካሉ ከፍተኛ የመከላከያ ክምችት ካላቸው ከና አሜሪካ ጋር አውሮፓ ህብረትም እንዲሁም ኢቭን ከሀገራቱ መንግስት ጋር ቀጥተኛ የሆነ ግጭት የሚገቡበት ሁኔታን ይፈጥራል። ይሄ በሚሆንበት ሰዓት ደግሞ በተለይ ከጀርባ ሆኖ ሁቲን ሲረዱ ያሉት እነ ኢራን በሌላ በኩል ጦር መሳሪያ በገፍ እንዲገባ ያደርጋል። በዚህ አካባቢ በሚንቀሳቀሱ አማጽያን እጅ ጦር መሳሪያ ስለሚገባ አካባቢው ሌላ ዙር የጸጥታ ስጋት ደህንነት እንዲጋረጥበት ያደርጋል ማለት ነው እና የአፍሪካ ቀንድ ብዙ ክሶች የሚያስተናግድ ከዚህ በፊት የሚያስተናገድበት ሁኔታ ና አሁንም ደግሞ እንደዚህ ዓይነት ነገሮች ንዞ የመጣበት ሁኔታ ነው ያለው። ይህ ደግሞ እንዴት ኢትዮጵያ ላሉ ሀገራት እንዲሁም ከባህር ከፍተኛ ወደብ የላትም። አሁን በቀይ ባህር አካባቢ ያለው እንቅስቃሴ እንዲሁም በአገሪቷ ላይም ከፍተኛ ስጋትን ደህንነትን የሚደቅን ሁኔታን ይፈጥራል። ምክንያቱም የባህር ወደብ የሌለው ሀገር እስከ መሆናችን አንጻር ደግሞ እንደዚህ አይነት እንቅስቃሴዎች በሀያላኑ መካከል የሚደረጉ በዚህ በአረብ እስራኤል ግጭትን ተከትሎ ቀይ ባህርን በበላይነት አይነት ለመቆጣጠር የሚያደርጉትና አሜሪካን፣ እንዲሁም ሌሎች ሀገራት ለኢትዮጵያ ያላሉ ሀገራት ደግሞ ከፍተኛ የሆነ ስጋት የሚፈጥሩበት ሁኔታ ያለው የኢትዮጵያ ንግድ መርከቦች በቀይ ባህር አካባቢ በስፋት እንደሚንቀሳቀሱ የሚገልጹት አቶ ስራፌል ሁኔታው እየተባባሰ ከመጣም የመርከቦቹ የደህንነት ስጋትን ጨምሮ ከፍተኛ የኢኮኖሚያዊ ችግሮችን በቀጠናው ማስከተሉ አይቀርም ይላሉም። የኢትዮጵያ ንግድ መርከቦች በዚህ በቀይ ባህር አካባቢ ከፍተኛ የንግድ ልውውጥ የሚያደርጉ ናቸው። አሁን ላይ ባለው ሁኔታ እንግዲህ በኢትዮጵያም በውጭ ንግድ ላይ ከፍተኛ ተጽዕኖ ይፈጥራል ማለት ነው፣ ከዚህ ከባህር ጸጥታ አካባቢ ካለው ጸጥታ ሁኔታ ጋር ማለት ነው። ያ ደግሞ ከፍተኛ ኢኮኖሚያዊ ችግርን ለሀገራችን ለኢትዮጵያ የሚፈጥርበት ሁኔታ ለአካባቢ የሚፈጥርበት ሁኔታ ይፈጥራል። ቀላል አይደለም? በኢትዮጵያ ላይ ቀጥታ ተጠቂ የሚያደርጋት ስለሆነ አሁን ላይም በአካባቢውን ኢትዮጵያ ያሉ ሀገራትን የታ አካባቢውን ጸጥታ በይጋር ማዕቀፍ በመሆን ሀገራቱን ለጋራ አላማ ለአካባቢውን ሰላምና ጸጥታ ከመጠበቅ አኳያ በመንግስታት በኩል መስራት አለበት ብዬ ነው ማስበው። ዶክተር መሐመድ በበኩላቸው ኢትዮጵያን ጨምሮ የቀጠናው ሀገራት ለየትኛውም አካል ሳይወግኑ ሁኔታውን በጥንቃቄ በማየት ለጋራ መፍትሄ ሊሰሩ እንደሚገባ ይመክራሉ። እስራኤልና የሀማስ ጉዳይ ከፍተኛ የሆነ ጉዳት ስላለው ቀጠናውን በመረበሽ ረገድ ይሄን ለማስቆም የመጀመሪያው ተግባር መደረግ ያለበት የእስራኤልና የሀማስ ጉዳይ ወደ ሰላም የሚሄድበት እና የተኩስ አቁም ስምምነት የሚስማሙበት ሁኔታ መኖር አለ። በዘላቂነትም ዘላቂ ሰላም መምጣት አለበት ነው። አሁን በምስራቅ አፍሪካ በኩል ያለው ሁኔታ ስታይ በጣም ወሳኝ የሚሆነው ቀጠናቸውን መጠበቅ ነው። ሁለተኛ በዚህ አላያንስ ሲስተም ወይም አሰላለፍ ላይ ራሳቸውን ለጊዜው ማደል ያለባቸው እነ ሳውዲ በዚህ ሁኔታ ውስጥ ያልገቡበት ሁኔታ ይሄ እንቅስቃሴ በጣም አደገኛ መሆኑን በመገንዘብ ስለሆነ እኛም ደግሞ በቀይ ባህር በ በምስራቅ አፍሪካው ያለው በሆርን ኦፍ አፍሪካ ያሉት ሀገራቶች ደግሞ ራሳቸውን ከመጠበቅ አንጻር አካባቢውን፣ ቀጠናውን ከማረጋገጥ አንጻር ጣልቃ ገብነት በሌለው መልኩ ከዚህ ከእስራኤልና ሀማስ አሰላለፎች ውጭ ሆነው ገለልተኛ ሆነው ነገሮች ለጊዜው መቃኘት እንዳለባቸው እና በዚህ አይነት ሁኔታ አካባቢውን መጠበቅ እንደሚቻል ነው የሚታየኛው። በቀይ ባህር ላይ በሚደርሱ ጥቃቶች የተነሳ በርካታ የጭነት መርከብ ኩባንያዎች መርከቦቻቸው የጸጥታው ሁኔታ መፍትሄ እስከሚያገኝ ድረስ በአቤል መንደብ ሰርጥ ሳይገቡ ባሉበት ቁመው እንዲጠብቁ አዘዋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ ዕዝ እንዳስታወቀው ደግሞ ሰኞ ዕለት ሁለት ተጨማሪ የመርከብ ጥቃቶች መድረሳቸውን ገልጿል። በጥቃቶቹ የተነሳ መርከቦቹ የዓለም አቀፍ ንግድ እንቅስቃሴዎች የሸቀጦችና የነዳጅ አቅርቦቶች ወሳኝ በሆነ መተላለፊያ መጠቀም እየተው በመምጣታቸው የአቅርቦቶች መዘጌትና የዋጋ መናር በዓለም አቀፍ ደረጃ እንዳይከሰት አስግቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ሩቅ አላሚው ወጣት አቀናባሪ በቀጣዩ ዝግጅታችን በልጅነት እድሜ ወደ ሙዚቃ ዓለም የገባውን ወጣት አቀናባሪ ኪሩቤል ተስፋዬን የሙዚቃ ሕይወት እንቃኛለን። ወጣቱ ሙዚቀኛ ኪሩቤል የመጀመሪያውን አልበም ያቀናበረው በአስራዎቹ የመጨረሻ እድሜ ላይ ነው። ከዚያ በኋላ አያሌ ሙዚቃዎችን አቀናብሯል፣ በዓለም አቀፍ መድረኮችም ላይ ተጫውቷል። ኬኔዲ አባተ ከዚህ ተወዳጅ አቀናባሪ ጋር ቆይታ አድርጎ ተከታዩን አሰናድቷል። የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ ዓመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጸው ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል። ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት ያው አባቴ ሙዚቀኛ ነበረ። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለእኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ይሄ ነበረ። ግን ያው ከውስጥ ስለነበረ በጣም ሲያየኝ በቀላሉ ምለቅ እንዳልሆነ ገባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ ስድስት ወር ኮርስ እንደወስድ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ በቃ ልክ ሲፈቀድልኝ በቃ እና ያው ግን ጥሩ ሆነልኝ ያመለጠኝን ተከልክዬ ቆየሁትን እንትን ለማከከስ ቻልኩኝ። በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው የአብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል። ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደ ቀልድ ነው፣ ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ ትምህርት እና አጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪ ሰማው እና ዴኮ በቃ ያለቀ አሬንጅመንት ነው። ሚክስ እና ማስተር ከተደረገ በደምብ ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ትችላላችሁ ተባለ። ስለዚህ ሳይታሰብ ነው የተጀመረው። ከዚያ ይሄን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምፃውያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው። ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አግኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል። የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃውም አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና ያ እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ። ለተለያየ ኦዲየንስ ከዚህ ከተላመደው ከሀገራችን ኦዲየንስ በጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምዶ ስጀበታል። የኑሮም የሙያም የሁሉ ነው። የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከእነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል። ከዛ በኋላ የሙዚቃ ሕይወቴ እንግዲህ ሌላ ባንድ አቋቋምን ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሀፕን አደረገ። በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ አለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛን ነገሮች እስካሁንም ያደረኩኝ ነው። በአሁኑ ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ ለሙዚቀኛ ሙዚቃ የነፍስ ነገር ነው። የስሜት ብቻ ሳይሆን ማለት ነው እና ሌላ ፍሪደም ነው ያለው ሙዚቃ ላይ ሲቀመጥ ሁሉን ነገር ነው መራሳ ሁሉን ተናድጄም ከሆነ አለው <US> ። <morally terminar> <use> <goodbye> የሆነ ነገር አስጨንቆም ከሆነ ትረሳዋለህ። ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ የሚሄድ ነገር ስላለ ማለት ነው እና እድለኛ ነኝ ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከ መጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው። በሙዚቃ ህይወቱ ከኪቦርድ ውጭ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል። በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለው መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ የተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሆኝ፣ ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በልሞክር ከሚል ነገር ነው እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ እና አሁንም ራሱ ከሙዚቃም ውጭ ሌላም ነገሮች መሞከር ብችል ደስ ይለኛል እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደረግ እመክራለሁ፣ ህይወትን ለማሸነፍ የተሻለ ነገር ለማምጣት። ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። በአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮቻችን፣ በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት የታህሳስ 13 2016 ዓም መሰናዷችንን ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ቀጣዩ መሰናዶ የሙዚቃ ቃና ነው። እንግድ ወልዴ በምጩ ሰኞ የሚከበረውን የአውሮፓውያኑን የገና ክብረ በዓል ይዘት ያላቸው ሙዚቃዎችን ይዘው ይጠብቃችኋል። ከእሱ ጋር ዘና እንድትሉ እጋብዛለሁ። ጤና ስልኝ እንደምናመሻችሁ እንደምናመሻችው፣ ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሳስተናግዳቸው የማምሸው እንግዲህ ወልዴ ነኝ። እስከ አራት ሰዓት አብራችሁ የምትቆዩ ትጋብዛለሁ። በመጪው ሰኞ ታህሳስ 15 2016 ወይም በእንደ አውሮፓውያኑ አቆጣጠር ዲሴምበር 25 2023 ፈረንጆቹ ገናን ያከብራሉ። በኢትዮጵያና እንዲሁም የኦርቶዶክስ እምነት ተከታዮች ባሉባቸው አገራት ደግሞ እሁድ ታህሳስ 28 ወይም ጃንዋሪ 7 ይከበራል። በግብፅ የሚገኙት የኮፕቲክ እምነት ተከታዮች ደግሞ ገናን ቅዳሜ ታህሳስ 27 2016 ያከብራሉ። የዛሬው የሙዚቃ ቃና ገናን አስመልክቶ በተሰሩ ሃይማኖታዊ እንዲሁም ዓለማዊ ሙዚቃዎች ላይ ያተኩራል። የምንጀምረው በኬሪ አንደርውድ በተዘመው ኦ ሆሊ ናይት በተሰኘው ነው። በ1843 ፕላሲድ ካፑ በተባለ የፈረንሳይ ገጣሚ የተደረሰው ኦ ሆሊ ናይት በኋላም ጃን ድዋይት በተሰኘ አሜሪካዊ ላይ ተተርጉሞ በመላው ዓለም ተወዳጅ የገና መዝሙር ሆኗል። በሉቃስ ወንጌል ምዕራፍ ሁለት ላይ እንደሰፈረው በቤተልሔም በአንድ ግርግም ውስጥ ጌታ መወለዱን መልአክም ወርዶ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ማለቱ የተነገረበትን የመጽሐፍ ቅዱስ ክፍልን የሚተርክ ዜማ ነው። ናይት በኬሪ አንደርውድ ነበር። አሁን ደግሞ የምናደምጠው በአገራችን ከተከሰተ አንድ አሳዛኝ ታሪክ ጋር የሚገናኝ ነው። በ1977 ዓ ምት በኢትዮጵያ በድጋሚ የተከሰተው ረሃብ ዓለምን ባስደነገጠበት ወቅት የአይሪሹ ሙዚቀኛ ቦብ ጌልዶፍ ባንድ ኤድ የተሰኘና የአገሩ የአገሩ ልጆችንና እንግሊዛውያን አቀንቃኞች ያካተተ የሙዚቃ ቡድን በማቋቋም የሚያቀርቡት ትርኢት ገቢም በረሃብ ለተጎዱት ኢትዮጵያውያን እንዲውል አድርጓል። ከተጫወቱት መካከል ዱ ዴይ ኖ ኢትስ ክሪስማስ የተሰኘው ይገኝበታል። ገና መሆኑን ያውቁ ይሆን ሲሉ ይጠይቃሉ አቀንቃኞቹ። በወቅቱ በረሃብ በመርገፍ ላይ ስላሉት ኢትዮጵያውያን we ዩ ኖው ኢትስ ክርስማስ በ1977 በኢትዮጵያ የተከሰተውን ረሃብ አስመልክቶ ባንድ ኤይድ የተሰኘው የሙዚቃ ቡድን ገንዘብ ለማሰባሰብ የሠራው ነበር። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀና ነው። እስከ አራት ሰዓት የማስተናግዳችሁ እንግደውልይ ነኝ። አሁን ደግሞ የሚጋብዛችሁ የእኔ ምርጫ የሆነውንና በብሩስ ስፕሪንግስቲን የተዘመውን ሳንታ ክላውስ ካሚንት ታውን የተሰኘውን ዜማ ነው። ሳንታ ወደ ከተማው ጎራሊን ነው። የስጦታ ዝርዝሩን ይዟል። መልካምና መጥፎችን በመለየት ላይ ነው። መልካም ልጆች ብቻ ስጦታውን ያገኛሉ። It's all cold down along the beach. And the wind's whipping down the boardwalk. <laughs> hey, hey, hey man! You guys know what time of year it is? What time? Huh? What? What? Oh, Christmas time. <laughs> you guys all you guys all been good and practicing real hard? Yeah. Clients, you've been you've been rehearsing real hard now. So Santa bring you new saxophone, of right? Everybody out there been good, but what? Oh, that's not many, not many. Of you guys in trouble out here. And <laughs> yeah, you better watch out. You better not cry. You better. Santa Claus is coming to town the Bruce Springsteen bir ye muzika gana ikettilar Don't want a lot for Christmas There's just one thing I need I don't care about the present. All I want for Christmas is you ሌላ ሁሉ የገና ስጦታ አያስደስተኝም፣ ሳንታ አንተን ብቻ ያምጣልኝ የምትለው መራያ ኬሪ ነች። for Christmas is you Mariah Carey ነበረች። ፌሊዝ ናቪዳድ በስፓኒሽ ነው መልካም ጎናንደ ማለት ተወዳጅ ከሆኑት የገና ዜማዎች አንዱ ነው። José Feliciano señala que campaña. José Feliciano, Feliz Navidad, with a Catausenalf. Santa Baby, just slip a sable under the tree. Santa Baby. Be... መዳናን ጨምሮ በበርካታ አቀንቃኞች ተዚሟል። የምገብዛችሁ መጀመሪያ ዘፈኑ ያወጣችው የእርታ ኪትን ነው። እጅግ ውድ የሆኑ ስጦታዎችን ሳንታ ጀባን ድላት እየተማሰለች ነው። Light blue I'll wait for you dear. Santa baby, so hurry down the chimney tonight. Think of all the fun I've missed. Think of all the fellas that I haven't kissed. Next year I could be just as good. My Christmas list. Santa baby, I want a yacht, and really that's not a lot. Been an angel all year, Santa baby, so hurry down the chimney tonight. Santa, honey. One little thing I really need, the deed. To a platinum mine, Santa baby, so hurry down the chimney tonight. Santa cutie, and fill my stocking with a duplex and checks. Sign your X on the line, Santa Cutie, and hurry down the chimney tonight. Come and trim my Christmas tree with some decorations bought at Tiffany. I really do believe in you. See if you believe in me Santa Baby forgot to mention one little thing a ring I don't mean on the phone, Santa Baby, so hurry down the chimney tonight. tonight santa baby by erta kitnepper ሳይለንት ናይት ይሰኛል። ይህንም ዜማ በርካታ አቀንቃኞች ሰርተውታል። በመክፈቻው ላይ ከድምጥ ነው ዜማ ጋር አንድ አይነት መለያ አለው። ኬሊ ክላርክሰን ነች የምታዜምልን። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ እንያዝ እንግዲህ። ወልድነኝ ሰላም። አድማጮቻችን ስለነበረን ቆይታ እናመሰግናለን ለዕለቱ የያዝነው መሰናዶ እዚህ ላይ የተጠናቀቀ ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ በፕሮዲሰርነት ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን በነገው ምሽት እንገናኝ ሰላም ጤና ስጥልን ደህና እደሩ